Voice of America። የኢትዮጵያ መንግስት ከ18 ዓመታት በፊት ከኤርትራ ጋር የተደረገውን የአልጀርስ ስምምነትንና የድንበር ኮሚሽኑ ከ16 ዓመታት በፊት የሰጠውን ውሳኔ ተቀብሎ ካለምንም ቅድመ ሁኔታ ለመተግበር መወሰኑን ካስታወቀ ወዲህ የተለያዩ አመለካከቶች ይሰማሉ። በድንበሩ መካለል በቀጥታ የሚነካው የኢሮብ ህዝብ፣ የውሳኔው መተግበር በኢሮብ ህዝብ ህልውና ላይ አደጋ ይጋርጣል በማለት ከፍተኛ ቁጣና ተቃውሞ አሰምቷል። በመቀሌ ዩኒቨርሲቲ የሚያስተምሩ ምሁራን አቶ ገብረ መድህን ገብረ ሚካኤል እና አቶ ማሪ ዮሐንስ ሰላም ለማምጣት ከተፈለገ ስምምነቱን ከመተግበር ሌላ አማራጭ የለም ይላሉ። በድንገት ልቅ መጀመሪያ የሚመለከተውን ህዝብ ማነጋገር ነበረባቸው ነው የሚሉት። አዳኖች ፍሳዬ ታቀርባለች። የኢሮብ ወረዳ ከተማ የዳውሃን ነዋሪዎች ሰላማዊ ሰልፍ በማካሄድ ተቃውሟቸውን አሰምተዋል። ከተቃውሞ ሰልፈኞቹ አንዱ አቶ ወልደብስራት የኢሮብ ህዝብ ሰላም ይፈልጋል፣ ነገር ግን ፍትህ አልባ ሰላም አይኖርም ብለዋል። የኢሮብ ህዝብ ሰላም ይፈልጋል፣ ግን ፍትሕ አልባ ሰላም የለም የሰላም እናት ናት። ሴት ስትገኝ ነው ሰላም የሚገኘው። እኛ ኤርትራውያን ጋር አብሮ በጉርብትና ቆይተናል። አሁንም ለመቀጠል እንፈልጋለን። እንዲህ በምንልበት ጊዜ ማንነታችንን አሳልፈን አይደለም። እነሱ የራሳቸው ማንነትን ይዞ፣ እኛ ራሳችን ማንነት ይዘን መሆን አለበት። አናሳ ብሔረሰቡ በሁለት አገር ከተከፈለ እንዳልነበረ ነው የሚሆነው። በመቀለ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂያዊ ጥናቶች መምህር አቶ መሐሪ ዮሐንስ፣ የኢትዮጵያ መንግስት ያወጣው መግለጫ የትግበራውን አፈጻጸም በዝርዝር ስላላቀረበ በግልጽ ለመነጋገር እንደማያስችል አስረድተዋል። የአልጀርሱን ስምነትና የድንበር ኮሚሽኑን ውሳኔ ከመተግበር ሌላ ምን አማራጭ አለ ሲሉም ይጠይቃሉ አማራጭ አለ። ያለፉት አስራ ስምንት አመታት በኤርትራና በኢትዮጵያ የነበረውን ነዋር ነፒስ ፖሊሲ ወይ ደግሞ ጦርነትና ሰላም የሌለው ሁኔታ ለረጅም ጊዜ ህዝቡን ጎዳ ቆይቷል። ተግበር ህዝቡ እንዲነጋገርበት ሳይደረግ በዱብዳ መልክ መነገሩ እሳቸውንም ጨምሮ ህዝቡን እንዳሳዘነ ጠቁመዋል። ውሳኔው ስለተላለፈ በዓለም አቀፍ ህግ መሰረት መሰመር ይኖርበታል ግን ቀላል አይሆንም ይላሉ አቶ ዮሐንስ። ድንበሩ የግድ በሁለቱም ሀገራት ህዝቦች ወይ ደግሞ በሁለቱም ሀገራት በዓለም አቀፋዊ ህግ መሰመር አለበት። ውሳኔው ተላልፈዋል። ውሳኔው በዩናይትድ ኔሽን ወይ ዚህ ህግ ላይ በቦርደር ኮሚሽን ያስተላልፈው ውሳኔ ስቲል ስታዩ ችግሮች አሉት። የኤርትራ የነበረውን ወደ ኢትዮጵያ፣ የኢትዮጵያ የነበረውን ወደ ኤርትራ እንደዚህ መገለባበጦች አሉና ይህንን በእርግጥ በጣም አስቸጋሪ ነው ግን በተለይ እኔ እንደ አንድ ትግረዋ ኢትዮጵያዊ ይሄ ኖ ወር ዶክስ ፖሊሲ የሚባለውን ማብቂያ እንዲያገኝ ምንስ አማራጭ አለ? ሌላ አማራጭ ስላልታየኝ ኮምፕሮማይዝ ተደርጎ ከህዝቡ ጋር ተነጋግሮ መፈታት አለበት ብሎ ዳይሬክሽን እንደ መንግስት መያዙ ጥሩ ነው የምለው ግን ሲፈጸም ቅድም እንዳልኩሽ፣ ህዝብን በሚያንገላታ መልኩ፣ የህዝብን ይሁንታ በሌለበት መልኩ፣ ጸረ ዲሞክራሲያዊ በሆነ መልኩ ደግሞ መፈጸም የለበትም። በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂ ጥናት መምህር አቶ ገብረ ሚካኤል ገብረ መድህን በበኩላቸው የተደባለቀ ስሜት እንዳሳደረባቸው ገልጸዋል። የተደበላለቀ ስሜት ፈጥሮብኛል። መጀመሪያ በአንድ በኩል ጦርነቱ ከተጀመረ ጀምሮ የተፈጠረው ሁኔታ ያስከተለው የኢኮኖሚ ማህበራዊና ፖለቲካዊ ቀውሶች ሳይ በጣም መራርና ሁለቱ ህዝቦች የጎዳ ስለሆነ ለዚህኛው መፍትሄ ሊያበጅ ይችላል የሚል ስሜት ፈጥሮብኛል። በሌላ በኩል ደግሞ አፈጻጸም ላይ የአቀባበሉ ማስተካከል ላይ ህጸት አይቸበታለሁ። ለምሳሌ ቦርደር አካባቢ ያለው ህዝብ በተለይ ስለ ወደፊት ህይወቱ መንግስት ውሳኔ ከተቀበለ ከዚህ በኋላ ሊሆን የሚችለው ህይወቱ እንዴት እንደሚቋቋም አጠቃላይ እንዲደረግለት የሚችል እና አጠቃላይ ነፃ ህይወቱም ምን ሊሆን እንደሚችል አስቀድሞ ንግግር ወይም ውይይት አለመደረጉ እንደ ህጸት አይቸበታለሁ እንጂ ልክ ሌሎችም እንዳሉት መህርም አሁን እንዳለው የኢትዮጵያ መንግስት ስህተት የፈጸመው መጀመሪያ አካባቢ ነው። ጦርነቱ በኢትዮጵያ መንግስት ድል ከተጠናቀቀ በኋላ ራሱ ተሽቀዳድሞ ወደ ህግ ሊሄዱ ህዝቡ ደግሞ ይግባኝ የሌለው አሳሪ መሆኑ ዘላይ ላይ መሄድ አልነበረበትም። ከሄደ ግን የግድ አሳሪና የመጨረሻ ውሳኔ እንዲሆን ተቀብለዋል። ህግ ማስፈጸም አለበት፣ ለህግ ተገዥ መሆን አለበት። አቶ ገብረ መድን አያይዘውም መንግስት ስለ ውሳኔው ከማሳወቁ በፊት ከህዝቡ ጋር መነጋገር ነበረበት ሲሉ ምን ማለታቸው እንደሆነ አብራርተዋል። ለዘመናት ዛ የኖረ መሬቱ ባለቤት ነው ህዝቡና አስቸጋሪ ነው። ቢሆንም መወሰን ካልቀረ በዚህ ውሳኔ መሰረት ከቀያቸው የሚፈናቀሉ ዜጎች ምን ሊሆን ይችላል? እንዴት ሲቋቋሙ መንግስት ያዘጋጃላቸው ነገር ምንድን ነው? ምን ሊሰራላቸው አስበዋል? ወደ የት ቦታ ሊወስዳቸው አስበዋል? ምን አይነት የኢኮኖሚ ሁኔታ፣ ምን አይነት ማህበራዊ ሁኔታ ሊያዘጋጅ አስበዋል የሚለው ነገር በዝርዝር መወያየት ነበርባቸው። በእርግጥ በውይይት ብቻ ሳይሆን የአንድ የሁለት አመት ስራ ሳይሆን ቀደም ብሎ መንግስት ይህን መወሶን የሚያቅ ከሆነ ወደ ኢትዮጵያ በተሰለሉ አሳቢዎች ላይ የተለያዩ የኢኮኖሚ ልማቶች ኢንፍራስትራክቸሮች በመስራት ህዝቡ አወዘጋዊ ቦታ ችላም እያለ የኢኮኖሚ ስሩ የማህበራዊ ስስሩ ወደዚህ በኩል ሚሆን ማድረግ ይችል ነበር ከመጀመሪያው ጀምሮ እሱም አላደረገም። ሰዎች ግራ የተጋቡት ለዚህ ነው። መጣ ህይወታችን ምንድን ነው? የት ልንኖር ነው? መንግስት ምን አዘጋጅተዋል? የት ሊያኖር ነው? የሚለው ነገር እነዚህ ጥያቄዎች እንዳሉ ናቸው። እና እነዚህ ጥያቄዎች መጀመሪያ ከእዚሁ ጋር መወያት ነበርበት ለማለት ነው። ከአስራ ስምንትና ከአስራ ስድስት ዓመታት በኋላ የኢትዮጵያ መንግስት ውሳኔውን ለመተግበር የፈለገው ለምን ይመስላችኋል? የሚለው ጥያቄ በዓለም አቀፍ ተጽዕኖ ምክንያት ሊሆን ይችላል ይላሉ አቶ ዮሐንስ። የእኛ ጉዳይ ብቻ አይደለም። በዓለም አቀፍ ማህበረሰቡ ተጽዕኖዎች የሚፈጥርበት ሁኔታ አለ። በተመሳሳይ አፍሪካ ቀንድ ያለው ፖለቲካም የሀይል ሚዛኑ የተዛባበት ሁኔታ አለ። መልሷም ኢትዮጵያ ያለው ፖለቲካ ያው እያየ ነው እንደነበረ በጣም በፍጥነት እየተለወጠ ያለበት ሁኔታ ነው ያለው። ለምሳሌ አሜሪካን የመሳሰሉ አያላን ሀገራት በዚህ ቀጠና ውስጥ የራሳቸው ፍላጎት ይዘው መጥተው እዚህ ቀጠና ውስጥ ያለው የሀይል አስተላለፍ በሚፈልግበት መንገድ ለማውሰድ ትላልቅ ዲፕሎማቲክ ጫናዎች እያደረጉ ሊሆን ይችላሉ። ስለዚህ አጠር ባለ መልኩ። እኔ የዲፕሎማቲክ ጫና ውጤት ይመስለኛል የኢትዮጵያ መንግስት ወደዚ የገባበት አቶ ገብረ መድህን ደግሞ ይህ ውሳኔ አዲስ አይደለም ብለዋል የድንበር ኮሚሽኑ ውሳኔ ከሰጠ በኋላ የኢትዮጵያ መንግስት ውሳኔውን ካለቅድመ ሁኔታ ተቀብሎ ባድመንም ጭምር እንስጥ የሚል ሀሳብ ይዞ ለህዝቡ አቅርቦ ነበር ግን ህዝቡም ሆነ የሀገሪቱ ወታደራዊ ሀይል አልተቀበለውም ብለዋል አቶ ገብረ መድህን የቀድሞ ጠቅላይ ሚኒስትር አቶ ሀይለማርያም ደሳለኝም ጥያቄ ቀርቦላቸው አንስተውት እንደነበር አቶ ገብረ መድህን ጠቁመዋል አምና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማም ጭምር መንግስት ለምን ፖሊሲን አይቀይርም የሚል ጥያቄ ሲነሳላቸው አዲስ ፖሊሲ እየቀረጽን ነው የሚል መልስ ሰጥቷል። በተመሳሳይ አመት አቶ አባይ ወዱ በትግራይ ክልል ወረዳዎች ከህዝብ ጋር እየዞሩ ውይይት ያደርጉ ነበርና አድዋ ላይ ይህ ጥያቄ ተነስቶላቸው ነበር። እስከ መቼ እንደዚህ እንቀጥላለን የሚል ጥያቄ ተነስቶላቸው እሳቸውም አዲስ ፖሊሲ በመስራት ላይ ነን፣ በዚህ ሁኔታ እንቀጥልም ብለው መልስ ሰጥቷል። ስለዚህ አሁኑ ዶክተር አብይ ከመምጣታቸው ጋር የተያያዘ የስድስት ሰዓት ውሳኔም አይደለም። ሌሎች ሰው የቆየ መጀመሪያ አቶ መለስ እያሉ ተቀብሎታል። ከዚህ ተቃውሞ ገጥሞት ጊዜ ጠብቆ አሁን እንደገና ተከሰተዋል እንጂ አዲስ ውሳኔ አይደለም።